Voice of a man. በድሬዳዋ ዩኒቨርሲቲ የአንድ ተማሪ ሕይወት ማለፉን ተከትሎ ባምቦ ዩኒቨርሲቲም በተማሪዎችና በጸጥታ ኃይሎች መካከል በተፈጠረ ግጭት አስር ተማሪዎች ተማሪዎችና ሶስት የጸጥታ አካላት መቁሰላቸውን የዩኒቨርሲቲው ሪፈራል ሆስፒታል አስታውቋል። የሳይንስና ከፍተኛ ትምህርት ተቋማት ሚኒስቴር አለመረጋጋት ተፈጥሮባቸው ከነበሩ ሀያ ሁለት ዩኒቨርሲቲዎች ውስጥ ከሰባቱ ውጪ ሌሎቹ ተረጋግተዋል ብሏል። የቀሩትም ተረጋግተው ወደ ቀድሞ የመማር ማስተማር ሂደት እንዲመለሱ የህብረተሰቡን ትብብር ጠይቋል። ናኮር መልካ ዝርዝሮን ይዟል። የድሬዳዋ ዩኒቨርሲቲ የፋይናንስና ባንኪንግ ትምህርት ክፍል የሶስተኛ ዓመት ተማሪ የነበረው ይሁን አለማየሁ ከትናንት በስቲያ ቅዳሜ ከቀኑ ስድስት ሰዓት አካባቢ በቅጥር ግቢ ውስጥ አስከሬኑ መገኘቱን ዩኒቨርሲቲው አስታውቋል። ተማሪ ይሁን የሞተበትን ሁኔታ የሚገልጽ ማስረጃ ከፖሊስም ሆነ ከዩኒቨርሲቲው እስካሁን አልተገኘም። የድሬዳዋው የድል ጮራ ሆስፒታል ባልደረባ የሆኑ ስማቸው እንዲጠቀስ ያልፈለጉ አንድ የሕክምና ባለሙያ ግን ተማሪው ከከፍታ ወድቁ መሞቱን የሚያሳይ ጉዳት ግንባሩ አካባቢ እንደነበር እዛው ላለው ሪፖርተራችን አዲስ ቸኮል መግለጻቸውን ትናንት ዘግበናል። የይሁን አለማየሁ አስከሬን ወደ ቤተሰብ ተሸኝቶ ዛሬ በምዕራብ ወለጋ ጉሊሶ ከተማ ስራ ተቀብሩ መፈጸሙ ተነግሮኛል። ወላጆቹን ለማግኘት ያደረግኩት ጥረት ለጊዜው አልተሳካም። በሌላ በኩል በአምቦ ዩኒቨርሲቲ አዋሮ ግቢ ዛሬ በተማሪዎችና ጸጥታ አካላት መካከል በተፈጠረ ግጭት ቁጥራቸው ቢያንስ አስር የሚሆኑ ተማሪዎች ቆስለዋል። በዚህም ተከትሎ የጸጥታ አካላት እና ይህን ቁጥጥር ለማድረግም መጥተው ነበረ እና በዚህ መሀል በተነሳው አለመረጋጋት የጸጥታ ኃይሎች ወደ ደ እርምጃ በመውሰድ ላይ ነበሩ እና ይህን ተከትሎ ብዙ ተማሪዎች ግቢ ለቀው ወጥተው ነበረ። በወቅቱ እኛ አልሰማንም ነበረና ና ተኝተን ነበረ። ጠዋት ዶርም ነበረና ድምፅ ጭበት የሚሰማበት ሰዓት ወጥተን ለማየት ሞከር። ተመልሰን ግቢ ለመውጣት ሞከር። ብዙ የጸጥታ አካላት ዶርም አካባቢ ከቦ ነበር። ይህንም ተመልክተን ለመውጣት ሞከር ማለት አልቻለን። መጀመሪያው ፎቅ የተወሰኑ ተማሪዎች ለመዝረብ ሞክረው ነበር። እናም በዚህም የተነሳ አሁን እግሬ ላይ ዛሬ ረፋድ ላይ የዩኒቨርሲቲው ተማሪዎች የሆኑ አስር ታካሚዎች ና ሶስት የጸጥታ ጥበቃ አባላት ቆስለው መቀበላቸውንና ከሶስት ተማሪዎች በቀር ሌሎቹ ታክመው መመለሳቸውን የዩኒቨርሲቲው ሪፈራል ሆስፒታል የሕክምና ክፍል ኃላፊ ዶክተር ጎንፋ ሞቲ ገልጸውልኛል። ይህ በእንዲህ እንዳለ ሁከትና አለመረጋጋት ከነበረባቸው ሀያ ሁለት ዩኒቨርሲቲዎች የፌዴራል ፖሊስ ጥበቃ ማድረግ ከጀመረ ወዲህ አስራ አምስቱ ወደ መረጋጋታቸው ተመልሰው የመማር ማስተማር ሂደቱን ማስቀጠላቸውን የሳይንስና ከፍተኛ ትምህርት ተቋማት ሚኒስቴር ኮሚኒኬሽን ዳይሬክተር አቶ ደቻሳ ጉርሙ ገልጸዋል። ሌሎቹንም ወደሚፈለገው የተረጋጋና ሰላማዊ የትምህርት ሂደት ለመመለስ ለጥፋት የተሰማሩ አካላትን አጋልጦ መስጠት ያስፈልጋል ብለዋል አቶ ደቻሳ። من هم دارم که دوست دارم که یکی دنبال ይሻላል ጥሩ ነው። አሁን ያለው ነገር ይሻላል። ግን ያው ችግሮቹ በብዙ ዩኒቨርሲቲዎች ውስጥ የነበሩና በስጋት መንፈስ በተርባሪ መንፈስ ልጆች መሀል የተፈጠረው ነገር በአንዴ ወደ አሁኑ የሚፈጋ ና ከስጋት ወጥቶ ወደ ትምህርታቸው ሚዴት የሚመለሱበት ሁኔታ ስላልሆነ ሰው አብ ስጋ ማለት አይቻልም። ያንን ለመፍታት አብሮ መወያየት ነገር አብሮ መስራት ለጥፋት የተሰማሩ አካላትን አቶ አጋልጦ መስጠት ና ዩኒቨርሲቲያቸውን ሰላም ማድረግ ተፈግባቸዋል ያስፈልጋል። ና እዛ ላይ እየተሰራ ነው አሁን ያለው ላ ሁኔታ ይሻላል። ግን ከትላንት በስቲያ ዘጋ ላይ የተደረሰው የአል ምክንያት ደግሞ ትንሽ ያለመረጋጋት ምልክቶች አሁንም አሉ። ግን የሰራነው ስራ አይዱ ድርጅቶች እና ጠፋተኞችም ለይተው እርምጃ የመውሰዱ ሁኔታዎች ተጠናክሮ ይቀጥላል። አሁን አብዛኞቹ ዩኒቨርሲቲዎች ከዛሬ ጀምሮ መደበኛ ስራቸውን ተመታቸውን ይቀጥላሉ። ዩኒቨርሲቲዎቹ እንዲረጋጉ የሚገኙባቸው ከተሞች ማህበረሰቦች ጥረት ማድረግ እንዲቀጥሉም አቶ ደቻሳ ጥሪ አቅርበዋል። ዩኒቨርሲቲዎች አሁን በጣም ማህበር ያለባቸው ዩኒቨርሲቲ ማህበረሰብ ያለ ማለት መምህራንም የሚገባቸውን ያህል ልጆቻቸውን ሄዱ መክረው ለምንድን ነው እኛ የሰላም መጥቆት ታርጌት ሆነን የሚሰራበት የሚለውን ነገር በደንብ በነሱ አስበውበት ከሰሩ የማይመልሱት ነገር የለም፣ የማይፈጡት ችግር የለም። ምክንያቱም በእጃቸው ነው ያለው፣ መሀላቸው ነው ያለው። ነገሮቹ ሳይበላሹ እንደዚህ ነገር ሳይሆኑ ምልክቶች ሲታዩ መተባበር መቻላለን በጸጥታ ኃይሎች ብቻ ሳይሆን ተማሪዎቹ ለሚያውቁ ስለሚታወቁ ብዙ ችግር የሚፈጥሩ ልጆች ያውቃሉ። እንደገና ደግሞ ከግሩፕ አስተሳሰብ ወደ ሰው በአጠፋው ልክ መጠየቅ መቻል አለበት። የእኛ ልጅ ስለሆነ ነው የዚህ አካባቢ ልጅ ስለሆነ ነው የዚኛ ልጅ ስለሆነ ነው የሚለውትን ነገሮች ካልተውንና በተፈጠረው ችግር ልክ ብቻ ሳናሰፋው ከሆነ መቀጣት ያለበት ቀጠል፣ መውጣት ያለበት ሰው ወጥቶ ከመሀላችን ዛላይ ላይ መፍትሄ ሆን የሚችሉ ለምንድን ነው የሆነው የሚለውን ነገር በደንብ አሟቸውም። በሌላ በኩል ደግሞ የወለጋ ዩኒቨርሲቲ ተማሪዎች እስከ ነገ በስቲያ ረቡዕ ወደ ትምህርት ገበታቸው የማይመለሱ ከሆነ ክሊራንስ በመሙላትና የዩኒቨርሲቲውን ንብረት በማስረከብ ለቀው እንዲወጡ ዛሬ መወሰኑን ዩኒቨርሲቲው በማህበራዊ ድርገጹ ላይ አስፍሯል። የደምቢዶሎ ዩኒቨርሲቲም እስከ ነገ ጠዋት ተመሳሳይ ውሳኔ ሊያሳልፍ እንደሚችል የዩኒቨርሲቲው ፕሬዚዳንት ዶክተር ለታ ተስፋዬ በስልክ ነግረውኛል። ለአሜሪካ ድምፅ ናኮር መልካ ከአምቦ